በደቡብ ክልል ሀዲያ ዞን ሆሳአና ከተማ የጥምቀተ ባህርና የሕዝብ ገበያ ስፍራ እየተባለ ሲያወዛግብ የነበረው በመንግስትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል በተደረገ ስምምነት እልባት ማግኘቱን የሆሳአና ከተማ አስተዳደር ከንቲባና ና የሀዲያ ና ስልጤ ዞን አገረ ስብከት ኃላፊዎች ለአሜሪካ ድምጽ አስታወቁ። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አልኳል። የሆሳና ከተማ ከንቲባ አቶ አብርሃም ሜጫም ችግሩ በዘላቂነት ልባት እንዲያገኝ የተደረገው በልዩ ሁኔታ በመዳኘቱና ሁሉንም የሚያስማማ መፍትኄ ለመስጠት በመሞከሩ ነው ብለዋል። ዘላቂ መፍትኄ በሚሆን አይነት መንገድ ነው የፈታ ነው። እነሱ በቦታው ምናልባት ወደፊት ቦታውን ልናጣ እንችላለን፣ ለሌላ ሶስተኛ ወገን ሊተላለፍ ይችላል የሚል ስጋት ነበረባቸው እና ፓርት ላይ ያው ዘላቂ መፍትኄ ፈጥረናል። ሌሎች በዓሉ አካባቢ እርጋታ ይዞ ያሉ ገንዳ ስራና የታቦት ማደሪያ እና ተመሳሳይ ቋሚ ግንባታዎች ሊኖሩ ስለሚችሉ የተወሰነ ቦታ ደግሞ ቋሚ ግንባታ የሚገነባበት ቀሪው ፓርት ደግሞ እንደ ድሮም ለገበያና ባለ ክብረቱ በጋራ የሚጠቀሙበት ዘላቂ መፍትሄ ነው ያበጀነው። አሁን ዘላቂ መፍትሄ ያሉት ምንድን ነው? አቶ አብርሃም፣ አንደኛው ሌላ ሶስተኛ ወገን እንዳይገባ በውል አስረናል። ስለዚህ በእኛና በቤተ እምነቱ መሀል በውል ታስሮ ጋራ እየተጠቀምን እንቆያለን። ቤተ እምነቱ የሚትፈልጋቸው ቅድም ያልኳቸውን ቋሚ ግንባታዎችን የሚታከናውንበት ቦታ ደግሞ በቋምነት ሰርተናቸዋል። ስፍራው በቤተ ክርስቲያኗ በኩል ጥምቀተ ባሕር ነው ሲባል፣ በሌላ ወገን ደግሞ የለም የከተማ ሕዝብ የመገበያ ስፍራ ነው የተባለ ሲያወዛግብ ነበር ያሉት አቶ አብርሃም አሁን ልዩነቱ ተፈቶ ከስምምነት መድረሳቸውም ተናግሯል። በቋሚነት የሚለማ ሁለት ሺህ ካሬ ነው። ቀሪው አስራ ስምንት ሺህ ካሬ በጋራ ክፍት ሆነ የሚቆይ ነው። ለሁለቱም ወገኖች ማለት ነው። እሱ ነው በሁሌ ታሰረውና የዞንን ለውጥ ተቀይሮ የተቀመጠው በዓሉ ሲደርስ እኛ ሀያ ሺህ ካሬ ሜትር መሬት ኪፍት አድርገን እንደ ከተማ አስተዳደር እናቀርባለን። ጥምቀትም ሲደርስ ደመራም በዓል ሲደርስ ከተማ አስተዳደሩ ቦታውን ኪፍት አድርጎ ያቀርባል። ከዛ ውጭ አስራ ስምንት ሺህ ካሬው ላይ ያው እንደ ድሮውም ገበያው ይገበያያል። ሁለት ሺህ ካሬ ግን ያው ፕራይቬት ነው። ስለዚህ አሁን የገበያ ቀንና የጥምቀት ቀን አንድ ላይ ቢጋጭ ወይም ቢገናኝ እናንተ ሌላ ቦታ ትሰጧቸዋላችሁ ማለት ነው? አማራጭ አለ ለገበያ። እኛን ማኔጅ የምናደርገው እሱን እሱን በደምብ ኮንስደር አርገን ነው። የፈታ ነው። ውሉ ላይ አለ ሁሉም ነገር ተቀምጠዋል። በውሳኔ ላይ የተደረሰው የከተማው ህዝብ ተወያይቶበት ነው የተባሉት ኃላፊው ውሳኔው ሁሉንም ወገኖች ያገናዘበ ነው ብሏል። ህዝቡ ገበያውን ካጣ ነው ኮምፕሌን የሚያደርገው። አሁን ይሄ ገበያውን የሚያሳጣ አይደለም። የገበያውንም ቤተ እምነቱንም ጥያቄ ያገናዘበ ነው፣ የሁለቱንም በጋራ የፈታ ነው። የሀዲያና የስልጠ ዞን አገረ ስብከት ዋና ስራ አስኪያጅ መላከ ህይወት ቄስስ ንጉሰ ባወቀ በሰከነ ምክክርና በውል መቋጫ ያገኘው ጥያቄ ለአርባ አመታት የቆየ ነው ሲሉ ተናግሯል። አሁን በስተ መጨረሻ ክልሉ ይህንን ለአንዴና ለመጨረሻ ጊዜ ለመፈጸም ቦታው የነበረው አወዛጋቢ የሆነበት ምክንያት ገበያ አጠጋ አካባቢ ስለሆነ ነው እና ቤተ ክርስቲያን የምትጠይቀው የአርባ አመት ጥያቄ ነው። ገበያው ደግሞ የመጣው ከሀያ ስምንት አመት ወዲህ ነው። በዛ የተነሳ የገበያውንም ጥያቄ እንዴት እንፍታው። መንግስትም ሃይማኖትን አቻችሎ መሄድ ይፈልጋል። እንደገና ደግሞ ምዕመናንም ሌሎችም ገበያውም እኩል የምዕመናንም ጭምር ነው የኦርቶዶክሳውያንም ጭምር ነው ገበያው፣ የሙስሊሞችና የፕሮቴስታንት ብቻ አይደለም። ስለዚህ ሁሉም ሃይማኖቶች የሚሳተፉበት ስለሆነ ገበያው የእኛው ህዝብ ነው የሚጠቀምበት፣ ገበያውንም ጭምር ይሄንን አቻችሎ የክልሉ መንግስት ይሄንን ቦታ የሚጠየቀውን ቦታ ሀያ ሺ ካሬ ሜትር ይሄንን እንዲሰጥ ወሰነ። እንግዲህ ይሄንን ሲሰጥ በመካከል ውል አለው ንግግር አለ እና ንግግሩ ምንድን ነው? ሁለት ሺውን ካሬውን አልምተን እንድንጠቀም፣ አስራ ስምንት ሺ ካሬው ደግሞ ገበያው በሚውልበት ጊዜ ገበያው እንዲውል በዓል በሚውልበት ጊዜ በዓሉ እንዲውል ገበያው ቦታውን ለቆ፣ እንደዚህ እየተደረገ በመቻቻል የሚካሄድበትን መንገድ ቤተ ክርስቲያንና መንግስት ይህንን አመቻችተው ነው ዛሬ ይሄ ችግር ለአንዴና ለመጨረሻ ጊዜ የተፈታው። አሁን የተላለፈውን ውሳኔና ውሉን በሌላ መንገድ ተርጉሞ የብጥብጥ መንስኤ ለማድረግ የሚሹ አካላት ስለመኖራቸው ተናግረው ከወዲሁ ህዝቡ በጥንቃቄ እንዲመለከተው አሳስቧል። ችግሩ የተፈታው በሕግ አግባብ ሳይሆን በምክክርና በጋራ ስምምነት በታሰረ ውል መሆኑንም ቀሲስ ንጉሴ ለቪኦኤ ገልጧል። ገበያው ፈረሰብህ እንዲሆነብህ በማለት እንደሱ አይደለም። በሕግ አግባብ ዳኞች፣ ሌሎችን የሕግ አዋቂዎች በደንብ አድርገው አስጠንተው የተሰራ ስራ ነው። በፍጹም የሰዎች ግጭትና የመሬት ነጠቃ እንዳልሆነ ይሄ በደንብ ይታያል። እና ቤተ ክርስቲያንም መብቷን ሳታጣ፣ ክብረ በዓሏን ሳታጣ፣ ትውፊቷን ሳታጣ፣ በዩኔስኮ የተመዘገበውን በዓል ሳታጣ የእኛ ምእመናንና የሌሎች ቤተ እምነት ምእመናንም ገበያውን ሳያጡ ይልቁንስ የተወሰደ ውሳኔ ተመሳሳይ ችግር ላለባቸው አካባቢዎች ተሞክሮ ይሆናል ሲሉ የሆሳና ከተማ ከንቲባ አቶ አብርሃም ና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዲያ ና የስልጠ ዞን አገረ ስብክት ዋና ስራ አስኪያጅ ቄስ ንጉሰ ባወቀ ተናግሯል። ላለፉት ተከታታይ ሶስት አመታት በሆሳና ከተማ የጥምቀትና የመስቀል በዓል በመደበኛ ስፍራው አለመከበሩን ኃላፊዎቹ የተናገሩ ሲሆን ቪኦኤም ይህንኑ መዘገቡ ይታወሳል። በአንጻሩ ደግሞ የነበረው ችግር በውይይት እልባት በማግኘቱ ዘንድሮ የጥምቀት በዓል በሆሳና ከተማ ቀደም ሲል ሲከበረበት በነበረው ስፍራ በደማቅ ሁኔታ እየተከበረ ይገኛል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ አዋሳም